የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በጎ አድራጊ ሮመዳን የሚያስጾመን በጎ አድራጊ ነው። ሌላ ያገኘ ነው ነገር፣ ምንም ነገር የለንም። ምነተኛው መስሚንቷ ላይ ነው ያው ተቀምጠናል። ከኦሮሚያ ክልል ተፈናቅለው ሀርቦ ተፈናቃዮች ካምፕ ከሰፈሩ ተፈናቃዮች ውስጥ አንዷ የሰጡትን አስተያየት ነው የሰማችሁት። ሙሉ ዘገባው በመጽሔቱ ክፍለ ጊዜ ይሰማል። በወለንጭቲና በቢሾፍቱ ከተሞች ጥቃት መንግስትና የኦሮሞ ነጻነት ሰራዊት እየተካሰሱ ነው። የዚህንም ዘገባ በዕለቱ አቢይ ርዕስ እናቀርባለን። ሐሙስ ግንቦት 10 2015 ዓ ም ጤና ይስጥልኝ እንደምናመሻችሁ። ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ኮርኔሊየስ ቲነር ደግሞ ለስርጭት ምህንድስናው ተሰይመዋል። እንግዲህ ወልዴ ነው የሰዓቱን የዓለም ዜና የሚያሰማን ከተለያዩ ወቅታዊ ዘገባዎችና ቅንብሮች ጋር እስከ ምሽቱ አራት ሰዓት አብረናችን እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት፣ ጤና ስጥልኝ። ክብራትና ክብራን እንደምናመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። በመቶ የሚቆጠሩ ወታደሮችና ደጋፊዎቻቸው በሱዳን የተባበሩት መንግስታት ድርጅት ልዩ መልእክተኛ ቮልከር ፐርዝ አገራቸውን ለቀው እንዲወጡ በመጠየቅ ባረፉበት ሆቴል ደጃፍ ላይ ሰልፍ አድርገዋል። የተለያየ ዩኒፎርም የለበሱት ሰልፈኞቹ እጃቸውን በማንሳት ቁጣቸውን ሲገልጹ፣ በሁለት መኪና ላይ የተጫኑ ወታደሮች ደግሞ ወደ ሰማያዊ ሲተኩሱ ተስተውለዋል። በሌላ በኩል በሱዳን የሚካሄደው ውጊያ እየቀጠለ ባለበት በአሁኑ ወቅት የኬንያው ፕሬዚደንት ዊልያም ሩቶ ሁለቱ ተፋላሚ ጄኔራሎች በአፍሪካ ኅብረት በኩል ግጭታቸውን እንዲፈቱ ጠይቀዋል። በፓን አፍሪካ ፓርላሜንታዊ ጉባኤ ላይ የተናገሩት ሩቶ ሁለቱ ጄኔራሎች ከንቱ ሥራቸውን እንዲያቆሙ ልነግራቸው ይገባል ብለዋል። በአገሪቱ ጦር ጠቅላይ አዛዥ ጄኔራል አብዱልፈታህ አልቡራን እና በፈጥኖ ደራሽ ኃይሉ አዛዥ ጄኔራል መሐመድ አምዳን ደጋሎ ሠራዊቶች መካከል ከአንድ ወር በላይ ሲካሄድ በሰነበተው ውጊያ አንድ ሺህ የሚሆኑ ሰዎች እንደ ሞቱ ሲገመት፣ አንድ ሚሊዮን የሚሆኑ ዜጋዎች ደግሞ ተፈናቅለዋል። ይህ በእንዲህ እንዳለ የፈጥኖ ደራሽ ኃይሉ ቃል አቀባይ የሆኑት ኢዛት ዩሱፍ በሳዑዲ አረቢያ በመካሄድ ላይ ላለው የሰላም ንግግር ቁርጠኛ መሆናቸውን ተናግረዋል። ከደቡብ ሱዳን ፕሬዝደንት ሳልቫኪር ጋር የመከሩት ቃል አቀባዩ በጎረቤት አገራት የሚደረገውን ጥረት በመልካም እንቀበላለን ብለዋል። ፈጥኖ ድራሽ ኃይሉ ሲቪሎችን እንደ ከለላ ይጠቀማል የሚለውን አስተባብለዋል ቃል አቀባዩ በሱዳን በሚካሄደው ግጭት ምክንያት ችግር ላይ የወደቁ ሰዎችን ለመርዳት 3 ቢሊዮን ዶላር ያስፈልገኛል ሲል የተባበሩት መንግስታት ድርጅት ትናንት ረቡዕ ጥሪ አድርገዋል። በማዕከላዊ ናይጄሪያ በከብት አርቢዎችና በገበሬዎች መካከል በተከሰተ ግጭት የሞት ሰዎች ቁጥር 85 መድረሱን የኤፍፒ ዘገባ አመልክቷል። በግጭቱ 3000 የሚደርሱ ሰዎች መፈናቀላቸውን ባለሥልጣናት አስታውቀዋል። ለዓመታት ሃይማኖትና ጎሳ ተኮር ሁከት የማይለየው ስፍራ እንደሆነ በሚነገርለት ማዕከላዊ ናይጄሪያ ሰኞ ዕለት የጀመረው ግጭት አዲሱ የአገሪቱ ፕሬዝደንት ቦላቲኑቡ ካሉባቸው በርካታ የጸጥታ ችግሮች አንዱ ነው ተብሏል። የማዕከላዊ ናይጄሪያ አካባቢ በሰሜን የሚበዛው የእስልምና እምነት ተከታይ ማኅበረሰብና በደቡብ ያሉት የክርስትና እምነት ተከታዮች የሚገናኙበት ቦታ ሲሆን ሰኞ ለተጀመረው ግጭት መንስኤው ምን እንደሆነ ማወቅ አልተቻለም። በሰሜን ምዕራብና በማዕከላዊ ናይጄሪያ በተለምዶ የሚካሄደው የበቀል ግድያ ወደ ሰፊ ውከት ተቀይሮ የታጠቁ ወረበሎች ለዘረፋና ሰዎችን ለማገድ ሲሉ መንደሮችን በማጥቃት ላይ ናቸው ሲል ኤኤፍፒ ዘግቧል። 720 የሚሆኑ ቤቶች በከፊል ወይም ሙሉ በሙሉ መውደማቸውን ዘገባው አመልክቷል። የተጎዱ ሰዎችን ቁጥር በትክክል ማወቅ እንዳልተቻለ፣ ነገር ግን 57 የሚሆኑት በሆስፒታል ሕክምና እየተደረገላቸው እንደሚገኝ የአገሪቱ የአደጋ ጊዜ ማስተባበሪያ ቢሮ ገልጿል። አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በኬንያ አንድ ሺህ ቶን የተበከለ ስኳር ለገበያ እንዲቀርብ አድርገዋል የተባሉ 27 ባለሥልጣናት ለጊዜው ከሥራ ታግደዋል። የኬንያው ፕሬዝደንት ዊልያም ሩቶ ጽፈት ቤት ኃላፊ ፌሊክስ ኮስኬ እንዳሉት ስኳሩ ከአምስት ዓመታት በፊት ከውጭ የገባ ሲሆን ቀኑ ያለፈበት በመሆኑ ጥቅም ላይ እንዳይውልና ለኢንዱስትሪ ነዳጅ ግብዓት እንዲውል ትእዛዝ ተላልፎ ነበር። ለሰው ልጅ ጠቀሜታ እንዳይውል የተባለው ስኳር ባልተለመደና ሕገ ወጥ በሆነ መንገድ ለገበያ ቀርቧል ብለዋል። ኮስኬ የኬንያ ብሔራዊ ደረጃ መዳቢ ባለሥልጣንን ጨምሮ 27 ባለሥልጣናት ለጊዜው ከሥራ ታግደዋል። የፖሊስ አባላት እንዲሁም የግብርና የምግብ ሸቀጥ ባለሥልጣናትም ይገኙበታል ተብሏል። በኬንያ የስኳር ዋጋ በከፍተኛ ደረጃ በመጨመር ላይ ሲሆን ባለፈው አንድ ወር ውስጥ ብቻ በአንድ ሦስተኛ በመጨመር ሁለት ኪሎ የታሸገ ቡና በሦስት ዶላር ወይም አራት መቶ ሺሊንግ በመሸጥ ላይ ይገኛል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እህል ከዩክሬን ወደ ዓለም ገበያ እንዲለቀቅ የተደረሰውን ስምምነት ሩሲያ ለተጨማሪ 60 ቀናት ማራዘሟን በመልካም ተቀብለዋል። የስምምነቱ መራዘም ለዓለም መልካም ዜና ነው ብለዋል ጉቴሬስ። አንዳንድ ያልተፈቱ ጉዳዮች አሉ፣ ነገር ግን ሩሲያ፣ ዩክሬን፣ ቱርክና ተመድ ምክክራቸውን ይቀጥላሉ ሲሉ አክለዋል። ለሶስቱ አገራት መሪዎች ደብዳቤ መጻፋቸውንና ስምምነቱን በተስፋፋ ሁኔታ ለመቀጠል ተስፋ እንዳላቸው ጉቴሬስ ገልጸው ስምምነቱ በዓለም የምግብ ዋስትናን ለማረጋገጥ ወሳኝ እንደሆነ ጠቁመዋል። ስምምነቱ በዓለም እርዳታ በእጅጉ ለሚያሻቸው አገራት ምግብ እንዲደርስ አስችሏል፣ ያሉት ጉተሬዝ በቅርቡ 30 ሺህ ቶን ስንዴ ወደ ሱዳን መላኩን እንደ ምሳሌ ጠቅሰዋል። እህልና ማዳበሪያ ከዩክሬን እንዲወጣ ለማመቻቸት የተደረሰው ስምምነት በሚገባ አልተተገበረም ስትል ሩሲያ ተደጋጋሚ ወቀሳ ስታቀርብ ቆይታለች። ካለፈው ነሐሴ ጀምሮ ከዩክሬን ሲወጣ የነበረው እህል ለዓለም ገበያ ወሳኝ የምግብ አቅርቦት ነበር ሲል የተባበሩት መንግሥታት ድርጅት ይገልጻል። ከአፍሪካ በስተ ምስራቅ በኩል በምትገኘውና ማዮት በተሰኘችው የፈረንሳይ ግዛት ውስጥ የሚታየው የፍልሰተኞች ሁኔታ ከቁጥጥር ውጪ ነው በሚል ፈረንሳይ ሁለት ሺህ የሚሆኑ ወታደሮቿን ወደ ደሴቲቱ ልካለች። ወታደሮቹ ፍልሰተኞቹን ከግዛቲቱ እንዲያስወጡ፣ መኖሪያቸውን እንዲያፈርሱና ሁከት ፈጣሪ ወሮበሎችን እንዲያጠፉ ትዕዛዝ ተሰጥቷቸዋል። ዘመቻው የሰብዓዊ ሰቆቃ እንዳያስከትል ስጋት ሲፈጥር በግዛቲቱ ነዋሪዎችና ከኮሞሮስ ደሴት በመጡ ፍልሰተኞች መካከል ውጥረት እንዲሰፍን አድርጓል ተብሏል። የግዛቲቱን የወደፊት ዕጣ በተመለከተ እንዲሁም በፈረንሳይ በሚኖሩት ዜጎችና በማዮት በሚኖሩት መካከል ባለው የኑሮ ደረጃ ልዩነት ምክንያት የተፈጠረውን ውጥረትም ገሃድ እንዲወጣ አድርጓል ተብሏል። ማዮት የፈረንሳይ አካል ስትሆን 100 ኪሎ ሜትር ላይ የምትገኘው ኮሞሮስ በእንደ አውሮፓን አቆጣጠር 1975 ዓ ም ከፈረንሳይ ነጻነቷን አውጃለች። ማዮት ድህነት የተጫናት የፈረንሳይ አካል ብትሆንም የነዋሪዎቿ አማካይ የዓመት ገቢ 3500 ዶላር ኮሞሮስ ከሚኖሩት አንጻር ከእጥፍ በላይ ነው። በዚህም ምክንያት ኮሞሮሳውያን ወደ ማዮት ይሳባሉ። በመጨረሻም አድማጮች በቡድን ሰባት ስብሰባ ላይ ለመካፈል ጃፓን የገቡት የአሜሪካው ፕሬዝደንት ጆ ባይደን ከጃፓኑ ጠቅላይ ሚኒስትር ፉሚዮ ኪሺዳ ጋር ተገናኝተው ተነጋግረዋል። የዓለም መሪዎች በዓለም የመጀመሪያው አቶሚክ ቦምብ በተጣለባት ሂሮሺማ በመሰብሰብ ላይ ሲሆኑ ሩሲያ በዩክሬን ላይ የከፈተች ጦርነት የጉባኤው ዋና አጀንዳ ይሆናል ተብሏል። የቡድን ሰባት ጉባኤ ተሳታፊዎች ወደ ሂሮሺማ በሚያቀኑበት ወቅት ሩሲያ በዩክሬን መዲና ኪቭ ላይ የአየር ድብደባዋን አጣጥፋለች። የቡድን ሰባት አገራት መሪዎቹ ከዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ጋር እንደሚመክሩ ዋይት ሀውስ አስታውቋል። የጃፓኑ ጠቅላይ ሚኒስትር ፉሚዮ ኪሺዳ ከፕሬዝደንት ባይደን በተጨማሪ ከእንግሊዙ ጠቅላይ ሚኒስትር ሪሺ ሱናክ ጋር ጉባኤው ነገ ከመጀመሩ በፊት ይገናኛሉ ተብሏል። የቡድን ሰባት አገራቱ ከቻይና እየመጣ ያለውን የንግድና የመዋለ ነዋይ ገዳና ማዕቀብ አስመልክቶ እንደሚወያዩ ይጠበቃል። አገራቱ ወደ ቻይና የሚልኩትን ሸቀጥ እንዲሁም ቻይና ውስጥ የሚያፈሱትን መዋለ ነዋይ በመቆጣጠርና በማገድ የቻይናን የቴክኖሎጂ ፍጥነት እንዲያዘግም ለማድረግና በዓለም ያላትን የአቅርቦት የበላይነት ለመቀነስ የሚጠሩበትን መላ ይዘይዳሉ ተብሏል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ግንቦት 10 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የድምፅና ምስል አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም የስቱዲዮ ምስልና ድምፅ አቀናባሪዎቹ ደግሞ ሄሌንና ፓትሪክ ናቸው። ዛሬ ሁለት አቀናባሪዎች ናቸው ያሉን። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። በኦሮሚያ ክልል ምስራቅ ሸዋ ዞን ወለንጭቲና በቢሾፍቱ ከተሞች ማስታወቂያው ሳይቀርብ ነው የቀደመው ድምፁ አስተዋውቃችኋለሁ። ፕሮግራሙን በወለንጭቲና ብሾፍቱ ከተሞች ጥቃት መንግስትና የኦሮሞ ነጻነት እየተካሰሱ ነው ይላል። በኦሮሚያ ክልል ምስራቅ ሸዋ ዞን ቢሾፍቱና ወለንጭቲ ከተሞች በታጣቂዎች የተፈጸመ በተባለው ጥቃት ሁለት ሲቪሎች ጨምሮ ሰባት ሰዎች መገደላቸውን የየአካባቢዎቹ ባለስልጣናት አስታውቀዋል። ከትላንት በስቲያ ግንቦት 8 2015 ዓ.ም ከቀኑ 11 ሰዓት ገደማ የኦሮሞ ነጻነት ሰራዊት በወለንጭቲ ከተማ በከፈተው ተኩስ ሁለት ሲቪሎች መገደላቸውን እንዲሁም የቆሰሉ ሰዎች መኖራቸውን የቦሰት ወረዳ ፖሊስ መምሪያ ኃላፊ ኮማንደር መሐመድ ዩሱፍ ለአሜሪካ ድምፅ ተናግረዋል። በሌላ በኩል በቢሾፍቱ ከተማ ባለፈው ቅዳሜ ግንቦት 6 2015 ዓ ም ማንነታቸው ባልታወቁ የታጠቁ ኃይሎች ጥቃት መፈጸሙን የከተማው የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ድጄኔ ባጅሮ ገልጠዋል በሁለቱም ከተሞች የተፈጸሙትን ጥቃቶች አስመልክቶ ከኦሮሚያ ክልልም ሆነ ከፌዴራል መንግስት አካላት ዝርዝር መረጃ ለማግኘት ያደረግነው ሙከራ ለጊዜው አለመሳካቱን ጠቅሳ ፀሐይ ዳምጠው ተከታዩን አድርሳናለች። በኦሮሚያ ክልል ምስራቅ ሸዋ ዞን ወለንጭቲና በቢሾፍቱ ከተሞች በታጠቁ ኃይሎች ጥቃቶች መፈጸማቸውን የየአካባቢዎቹ ባለስልጣናት ለአሜሪካ ድምጽ ገልጸዋል። የቦሰት ወረዳ ፖሊስ መምሪያ ኮማንደር መሐመድ የሱፍ ለአሜሪካ ድምጽ ሲናገሩ፣ ለጥቃቱ የኦሮሞ ነጻነት ሰራዊትን ተጠያቂ አድርገዋል። ሰላማውያን ሰዎች የሆኑ ሁለት ሴቶችንና አንድ ወንድን ገድለዋል። እንዲሁም አንድ ወንድና አንዲት ሴት በጥቃቱ ቆስለዋል። ይህ የተፈጸመው ሰኞ ዕለት ከሰዓት በኋላ 11 ሰዓት ገደማ ሲሆን ስፍራውም በቦሶት ወረዳ ወለንጭቲ ከተማ ውስጥ ነው። ይህን ጥቃት ያደረሱት የኦሮሞ ነጻነት ታጣቂዎች ናቸው። መንግስት ጥቃቱን ለመመከት አፋጣኝ እርምጃ ወስዶ ገሚሶቹን ገድሏል። የተማረኩና የሸሹም አሉ። አሁን ከተማዋ ወደ መረጋጋት ተመልሳለች። አቶ መሐመድ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል የተደረገው የተኩስ ለውውጥ ለሰዓታት መቆየቱን ጠቅሰው የሰውና የትራንስፖርት እንቅስቃሴዎች ተደናቅፈው እንደነበር አክለው ገልጸዋል። በከተማዋ ያሉ የመንግስት የጸጥታ ኃይሎች በወሰዱት እርምጃ ታጣቂዎቹን ከከተማዋ ለማስለቀቅ መቻሉን ኮማንደር መሐመድ ተናግረዋል። በተመሳሳይ መልኩ በቢሾፍቱ ከተማ ግንቦት ስድስት ቀን ሁለት ሺ አስራ መሆናቸው ለጊዜው ባልታወቁ ታጣቂዎች ጥቃት መፈጸሙ ተገልጿል። ስማቸውን መግለጽ ያልፈለጉ ነዋሪዎች ለአሜሪካ ድምጽ ሲናገሩ ቅዳሜ ቀን ሌሊት ላይ በቢሾፍቱ ከተማ ውስጥ ለአንድ ሰዓት ያህል የዘለቀ የከባድ መሳሪያ ድምጽ ተሰምቷል። በጉዳዩ ላይ መረጃ ለማግኘት ወደ ልዩ ልዩ አካላትና ነዋሪዎች በተደጋጋሚ ሙከራ ብናደርግም የሚበዙት ስለ ሁኔታው ለመናገር እንደማይፈልጉና ይልቁንም ስጋት እንዳለባቸው ገልጸውልናል። የከተማዋ ኮሚዩኒኬሽን ጽሕፈት ቤት ኃላፊ አቶ ወደጀኒባ ጅሮ ለአዲስ ስታንዳርድ በሰጡት መረጃ ጥቃቱ እኩለ ሌሊት የተፈጸመው በጨለለቅ ክፍለ ከተማ ፖሊስ ጣቢያ ላይ ሲሆን የፈጻሚዎቹ ማንነት አልታወቀም። በጥቃቱም ፖሊስ ጣቢያውን የሚጠብቁ አራት ፖሊሶች ተገሏል። እንደ ኃላፊው ገለጻ የታጠቀው ቡድን ማንነት በውል ባይታወቅም የጥቃቱ ዓላማ በፖሊስ ጣቢያ በሕግ ቁጥጥር ስር የዋሉ እስረኞችን ለማስለቀቅ የተደረገ ሙከራ ነው። ይህ በእንዲህ እንዳለ የኦሮሞ ነጻነት ሰራዊት በታንዛኒያ በተደረገ የሚያደርገው የቅድመ ድርድር ንግግር የተደረሰበትን ስምምነት በመጣስ የፌዴራል ወታደሮች ጥቃቱን ፈጽሟል ስል ከሷል። ታጣቂ ቡድኑ ክሱን በማጠናከር የፌዴራል ወታደሮች በኦሮሚያ ክልል ልዩ ልዩ አካባቢዎች በተለይም በምዕራብና ምስራቅ ወለጋ፣ ምስራቅና ምዕራብ ሸዋ፣ አርሲ፣ ቦረና፣ ሀረርጌና ሆሮ ጉድሩ ላይ ጥቃት ፈጽሟል ብለዋል። የኦሮሞ ነጻነት ሰራዊት አለም አቀፍ ቃል አቀባይ ኦዳተርቢ ለአሜሪካ ድምጽ እንደተናገሩት ጥቃቶቹ በሁለቱ ተነጋጋሪ ወገኖች መካከል ከተደረሰበት መግባባት ጋር የሚቃረኑ ናቸው ብለዋል። የታንዛኒያው የመጀመሪያ ዙር ውይይት ከተካሄደ በኋላ የጋራ መግባባት የተደረሰበት የንግግር ነጥብ ቀውሱን መቀነስ ቅድሚያ እንዲሰጠው የሚያሳስብ ነበር። የሚያሳዝነው ግን የአብይ መንግስት ሌላውን መንገድ መርጧል። በተቆጣጠር ናቸው አካባቢዎች ሁሉ ከፍተኛ ጥቃት ፈጽመዋል። ጥቃቱም እያደር ተባብሷል። በሁለቱም ከተሞች ስለተፈጸሙ ጥቃቶች ከኦሮሚያ ክልልና ከፌዴራል መንግስት ባለስልጣናት እንዲሁም ከኢትዮጵያ ሰብአዊ መብቶች ኮሚሽንና ከኢትዮጵያ ሰብአዊ መብቶች ጉባኤ ዝርዝር መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ አመሰግናለሁ ፀሐይ። ክብራትና ክቡራን አድማጭ ተመልካቾቻችን ተከታዩ የመጽሔት ርዕስ ደግሞ ወደ ሀርቡ ይወስድናል። በሀርቡ የሰፈሩ የኦሮሚያ ክልል ተፈናቃዮች ያለ እርዳታ ስምንት ወራት አለፈን ይላሉ። ከኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ተፈናቅለው በደቡብ ወሎ ዞን ሀርቡ ከተማና አካባቢዋ መስፈራቸውን የሚናገሩት ሶስት ሺህ የሚደርሱ ተፈናቃዮች ምንም አይነት ሰብዓዊ ድጋፍ ሳያገኙ ስምንት ወራት እንዳለፏቸው ነው የሚናገሩት። በዚህም ሳቢያ ባጋጠማቸው የምግብ አቅርቦት እጥረት አዛውንቶች ወደ ጎዳና መጥተው ለመለመን ከሁለት መቶ በላይ ህጻናት ደግሞ መደበኛ ትምህርታቸውን ለማቋረጥ መገደዳቸውን ተፈናቃዮቹ አስታውቀዋል። ችግራቸውን ለሚመለከታቸው የመንግስት አካላት ቢያሳውቁም መፍትሄ አለማግኘታቸውንም ጨምረው ገልጠዋል። መስፍን አራጌን የተከታተለው ከኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ቶኔ ቀበሌ ተፈናቅለው አማራ ክልል ሀርቦ ከተማ ውስጥ ከሚገኙ ተፈናቃዮች አንዷ የሰባ አምስት ዓመቷ ወይዘሮ ዘሟሊ ናቸው። ሰኔ አስራ አንድ ቀን ተጨፈጨፍ በ በአስራ ስምንተኛው ቀን ገባ ይኸው ተገባዋለሁኝ። ጧሪም የለኝ ቀባሪም የለኝ። አንዲት ሴት የነበረችኝ ባሏንም ልጇንም ገለውባት። እሷ አሁን የ ቲም ይዛዝ ተቀምጣለች። እሷ ናት ያዘች አማቺዬ ጋርም ስኖር አማቺን ገደሉት። ልጇንም ገደሉባት። እኔና እሷ ሰው ይዞና አምጥቶ ዝጣለን። ገንዘብም የለም ምንም የለን ሰው አምጥቶ እዚህ አኖረን። የእድሜ ባለጸጓ ዘሟሊ የዕለት ጉርሳቸውን ለመሸፈን በልመና እስከ መሰማራት መድረሳቸውንም ያስረዳሉ። ተመጣን ያገኘነው ነገርም የለን። በጎ አድራጊ ሮመዳን የሚያስጦመን በጎ አድራጊ ነው። ሌላ ያገኘነው ነገር ምንም ነገር የለንም። የምንተኛው ስሚንቷ ላይ ነው። ያው ተቀምጠናል። አሁን ምግብ ከየት ያገኛሉ? ከየትም አናገኝም። ያው በጎ አድራጊ የሰጠንን ያችን አለቀ ደቀቀ ደሞ ቀሪ አያረኩኝ መንደር እየሄድኩኝ እዛውያም እየሄድኩኝ ቀሪያ እያረኩ ምን ማለት ነው ቀሪያ እባካችሁ ራበን ጠማን እያልኩኝ ራበ ጠማኝ የቲም ይዣለሁኝ እያልኩኝ እየለመን ኳያችን መቅመስ ይዣለሁኝ። ከቶሌ ቀበሌ መምጣታቸውን የሚናገሩት የ76 ዓመት አዛውንት የሆኑት ሌላው አስተያየት ሰጪ ሐሰን የማ በበኩላቸው እድሜያቸው በመግፋቱ የቀን ስራ መስራት አለመቻላቸውን ጠቁመዋል። ሰባት ነበር የምንተዳደረው። አሁን አራቱ እዛው ናቸው። ሶስት ቤተሰብ አንድ ልጅና ሚስቴን አስተዳድር እያለሁ እኔ ስራም ለመስራት ስራ ሰርቼ አላድር። አቅሜም ደክሟል። አሁን ሚስቴ ቀን ስራ እየሰራኝ ነው እየተዳደርን ያለ ነው ማለት ነው። ያው በጎ አድራጎት እንጂ የመንግስት አካል ግዳፍ አላገኘንም። ወለጋ እዛው ኖርኩበት መሬት ይጦረኛል ያልኩት መሬት እዛው ቀረ። ቤትም የሰራሁት ሳለ ሰላሳ ዘጠኝ ቆርቆሮ ቤት እዛው ጥዬ መጥቻለሁ። መሬቱንም አሁን እዛው ይኸው አሁንም ሰጥተው አስጠመዱበት አሉ። እና የሚጦረኝ መሬት ነበር አሁን ይኸው በምን እንደምተዳደርም እንጃ፣ ምን እንደሚያስተዳድረኝም። ምን ሰውየው ወይ ልጅ ወይ መሬት ነበር የሚጦረው። ልጆችም ያው ተበታትነዋል፣ ያው ንብረት አልባ ሆነዋል። ልጆችም ያው ለራሳቸውም አልሆኑ እንኳን እኔን የሚጦሩ እና እዚህ ላይ መንግስት ቢያስብልኝ። ትናንት በልግስና እንታወቅ የነበርን ዛሬ የመንግስት እጅ ጠባቂዎች ሆነናል፣ ያሉት ደግሞ የ76 ዓመቱ አዛውንት ኢብራሂም አደም ናቸው። ሀገራችን እኮ ለድሃ ዘካ እንኳ የምንሰጠው አስር አስር ኩንታል ነበር። ራሳችን ለረመዳን ፍጥራ የምንሰጠው አስር አስር ኩንታል ነው የምናወጣው ታደ መስጊድ ያን ሁሉ ትተንበተን ይኸው ራቁታችን ቁጭ ብለናል። ተመልካሽ የለ ተፈናቃዮቹ ሸኔ ሲሉ የጠሯቸውና ራሳቸውን የኦሮሞ ነጻነት ታጣቂ የሚሉት ኃይሎች ሰኔ 11 ቀን 2014 ዓ ም ሰነዘሩት ባሉት ጥቃት ከኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ቶሊ ቀበሌ ወደ ሀርቡ ከተማ ከመጡ 11 ወራት ሆኗቸዋል ቨርጂኒያ የሚኖሩትና ራሱን የኦሮሞ ነጻነት ታጣቂ የሚለው ኃይል ቃል አቀባይ ኦዳ ተርቤ ለአሜሪካ ድምፅ በተደጋጋሚ በሰጡት ቃል ታጣቂዎቻቸው በመንግስት ወታደሮች ላይ እንጂ በሰላማዊያን ሰዎች ላይ ጥቃት እንደማይፈጽሙ ገልጸው የሚነሳባቸውን ክስ ያስተባብላሉ። ማስተባበያውን ከማይቀበሉት ተፈናቃዮች አንዱ ኑሩ ኢብራሂም ናቸው። በሰኔ 11 በደረሰው ክስተት የተነሳ ከባድ አደጋ ደርሶብናል። እዛ ጋ ማለት ነው። በንብረትም በህይወትም አራት መቶ አምሳ ሰው ቀብረናል። በአካባቢው ላይ ንብረት ተዘርፏል፣ ህይወት ጠፍቷል፣ ቤት ተቃጥሏል፣ ቆርቆሮ ድረስ ተነቅሏል። በሃርቦ ቴክኒክና ሙያ ኮሌጅ ግቢ፣ በከተማ ዙሪያ ከቤተሰብ ጋር ተጠግተው፣ እንዲሁም በራሳቸው ቤት ተከራይተው የሚኖሩት ሶስት ሺህ የሚደርሱት ተፈናቃዮች በአስራ አንድ ወራት ቆይታቸው ከመንግስት የተሰጣቸው የምግብ ድጋፍ ሁለት ጊዜ ብቻ እንደሆነ ይናገራሉ። በሃርቦ ቴክኒክ እና ሙያ ኮሌጅ ያገኘናቸው ተፈናቃይ ኑሩ ኢስማኤል፣ ወደ ሃርቦ ስንመጣ ተስፋ ብናደርግም አሁን ግን ተስፋ እየቆረጥን ነው ብለዋል። እንደወገን የመንግስትም አካል ሆነ ማንኛውም የራሳችን ዜጋ የራሳችን ወገን፣ አንድ ቋንቋ የምንናገር ሰዎች ነን እና ተስፋ አለን የሚባል አላማ ነበር ይዘን የመጣ ነው ማለት ነው። ከዛ የበለጠ ግን ስቃይ ከባድ ሰቆቃ ማለፊ ያዘን አሁን እዝጋ ነው። የተፈናቃዮቹ ኮሚቴ ምክትል ሰብሳቢ የሆኑት መሐመድ ሰይድ በምግብ እጥረት ምክንያት በመቶዎች የሚቆጠሩ ህጻናት ትምህርታቸውን እንዳቋረጡ ጠቁመዋል። አራት መቶ ስልሳ ሶስት አካባቢ ነበሩ እና እዚህ አካባቢ የመንግስት ድጋፍ ሲቋረጥ ይሄ የራበው እየጠና እየደከመ እየተቸገሩ ሲመጡ ግን አሁን የቀሩት ሁለት መቶ ሰላሳ ሶስት ብቻ ናቸው ያሉት ሌሎቹ አሁንም ምግብ ፍለጋ እየተንከራተቱ ነው ያሉት። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ ኢብራሂም ይመር ግን ተፈናቃዮቹ መንግስት ባዘጋጀላቸው መጠለያ ጣቢያ ካልገቡ እርዳታ ለመስጠት ያዳግታል ይላሉ። ሌሎች ካምፕ ላይ ያለውን መንግስት ባያቀርብ እንኳ የተለያዩ መንግስታት ያሁን ድርጅቶችን በማስተባበር እንዲያገኙ ለማድረግ ጥረት እናደርጉ ይተናል። አርቡ ላይ ያለው ኮሌጅ ላይ ስለነበረ እና በራሳቸው ጊዜ እዚያ የገቡ ለኑሮ ምቹ የሆኑ ከሌሎች ማህበረሰብ ፍላጎቶች ጋር የማይጋጩ ካምፖች አመቻችተን ወደዛ እንዲንቀሳቀሱ አድርጉ። ለምሳሌ ሀርቡ ላይ ያሉትን ሰዎች ቱርክ የሚባለው ካምፕ እያሁለት የምንጠራው ካምፕ ላይ እንዲገቡ አድርገናል። የነበሩት ሶስት ሺ ስድስት መቶ ሰዎች ወደዛ ገብተዋል። ከዛ በመለስ ደግሞ ይሄ ሲሞላ ሰሜን ወሉ አካባቢ ጃራ ካምፕ ላይ እንዲገቡ ለማድረግ ጥረት ተደርጓል። ነገር ግን ሀርቡ አካባቢ ቤተሰብ ስላለን በራሳችን ጊዜ ሀርቡ ነው የምንኖረው፣ ሌላ አካባቢ አንሄድም ያሉ ሰዎች ቀርተዋል። ተፈናቃዮቹ አሁን እየኖሩበት ያለው የቴክኒክና ሙያ ኮሌጅ የመማር ማስተማር ሂደቱን ለማስጀመር ግቢው ከተፈናቃዮቹ ነፃ መሆኑን እየጠበቀ መሆኑን አያይዘው ሰጥተው ገልጸዋል። ከተፈናቃዮቹ ጋር ተደጋጋሚ ውይይት መደረጉንም ኃላፊው ይጠቅሳሉ። ኮሌጆቹ ሁላችንም እንደምናውቀው የዚህ አመት ውጤት በጊቶ የመጣ በኋላ ያለም የነበረበት ምናምን ስለሆነ በሚፈለገው ጊዜ ወደ ስራ አልገባም። የሀርቦ ብቻ ሳይሆን ሌሎቹም ወደ ስራ አልገቡም። ነገር ግን ክልል ቴክኒክና ሙያ ይህን ኮሌጅ የሚያስተባብረው አካል ኮሌጁ እንድንለቅለት በተደጋጋሚ በደብዳቤ ጠይቆናል። መንግስት ወደ አዘጋጀው መጠለያ ብዙዎቻችን ሄደን ነበር። ነገር ግን በሄድንበት ቦታ ችግር ስላጋጠመን በርካቶች ተመልሰን መተናል ይላሉ የእድሜ ባለጸጋው ተፈናቃይ ሐሰን ማም ተዙ። ተፈናቅለን ግማሽ ወደ ሀይቅ ግማሽ ወደ ጭፍራ ሄደ ተዛም ደግሞ ሁለተኛ አደጋ ጭፍራ ላይ ተደረሰ ተዛ ተመልሰን መተን እዚሁ ተቀምጠናል። በሌላ በኩል በደቡብ ወሎ ጃሪ በሰሜን ወሎ ጃራ መጠለያ ጣቢያዎች የሰፈሩ ተፈናቃዮች ግን መንግስት ባዘጋጀው መጠለያ ጣቢያ ውስጥ አሁንም በቂ ድጋፍ ወቅቱን ጠብቆ አይደረግልንም ሲሉ ቅሬታቸውን ይገልጻሉ። የደቡብ ወሎ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊው ኢብራሂም ይመርም በመጠለያ ጣቢያዎቹ በቂ ድጋፍ እየተደረገ አለመሆኑን ያምናሉ። ምግብ በማቅረብ ረገድ በፌዴራል መንግስት የሚቀርብ ነው። ግን መሰረታዊ ችግር ያለው ጥቅል እንደዞን ማለት ነው ከጦርነቱ በኋላ ያለውን ጊዜ ከወሰድን እንኳን ወደ አስራ ሰባት ወር አካባቢ የሆነው ነው። በዚህ ጊዜ ውስጥ ቢያንስ አስራ ሶስት አስራ አራት ጊዜ ምግብ መቅረብ ነበረበት። ሦስት ጊዜ እንኳን በተሟላ ሁኔታ አልቀረበም። ወቅትን ጠብቆ በማቅረብ ነገር በፌዴራል መንግስት በኩል ችግራል። በደቡብ ወሎ ዞን በተለያዩ መጠለያ ጣቢያዎች ተጠልለው፣ ዘመድ ጋር ተጠግተውና በራሳቸው ተከራይተው የሚኖሩ አርባ ሺህ የሚደርሱ ተፈናቃዮችን እንዳሉ ከተጠሪ ጽህፈት ቤቱ የተገኘው መረጃ ያመለክታል። ለአሜሪካ ድምፅ መስፍን አራጌ ነኝ ከሃርቦ። መስፍንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ በተከታዩ ርዕስ ደግሞ ወደ ቦረና እንሻገር። በቦረና ዝናቡ ቢጀምርም ሰብአዊ ድጋፉ እንዳይቋረጥ ሲሉ የድርቅ ተፈናቃዮች ጠየቀዋል። በቦረና ዞን በቅርቡ ዝናብ መጣል መጀመሩን ተከትሎ ሲደረግላቸው የነበረው ሰብአዊ ድጋፍ መቋረጡን የገለጹ የድርቅ ተፈናቃዮች አሁንም ያሉበት አኗኗር ከችግር የማያወጣቸው በመሆኑ ሰብአዊ ድጋፉ እንዳይቋረጥ ሲሉ ነው የጠየቁት። ድቦቅሉ በተባለው የመጠለያ ማዕከል የሚገኙት ተፈናቃዮች በሀገር አቀፍ ደረጃ ሲደረግላቸው የቆየው ሰብአዊ ድጋፍ ብዙዎችን ከሞት መታደጉን ጠቅሰው ነገር ግን በቅርቡ ዝናብ መጣሉን ተከትሎ የድጋፍ መጠኑ መቀነሱን ለአሜሪካ ድምፅ አስረድተዋል። የቦረና ዞን የአደጋ ስጋት አመራር ጽሕፈት ቤት አሁንም በዞኑ ከአንድ ሚሊዮን በላይ የምግብ እርዳታ ፈላጊዎች መኖራቸውን አስታውቀው ወደፊት ተፈናቃዮቹ በዘላቂነት የሚቋቋሙበትን መንገድ ለማበጀት አዲስ እቅድ አውጥቶ ለክልሉ መንግስት ማስረከቡን እና ምላሽን በመጠባበቅ ድብሉቅ ላይ መሆኑን ነው ያመለክተው። ገልሞ ዳዊት ነው የተከታተለው። ከዱብሉቅ ከተማ በቅርብ ርቀት የሚገኘው የመጠለያ ማዕከል በቦረና ዞን ትልቁ የድርቅ ተፈናቃዮች መንደር ነው። የወረዳው አስተዳደር ኃላፊዎች ለአሜሪካ ድምፅ እንደተናገሩት በዱብሉቅ ወረዳ ብቻ ከ8000 በላይ አባወራዎች ይገኛሉ። የሰባት ልጆች እናት የሆነች ወይዘሮ ጅሎ ጉራቻ በዚህ መንደር መኖር ከጀመረች ሁለት ዓመታት አሳልፋለች። ኦካምቢሳ ሮባ ኑርሲ ሴቡላ ላፍ ቆና ዱርዮ ድርዮ ዲቃ ትማሳ ቀምኑ ያዩ ብራ ደምነ መጣል ከጀመረው ዝናብ የምናገኘው ውሃ ነው። በዚህ ፍጥነት መፍትሄ የሚያመጣልን ሌላ ምን አለ? እኛ አርብቶ አደሮች ነን። የነበረችንን አነስተኛ የእርሻ መሬት ትተን ኮብልለናል። ከተረጅነት የሚያላቅቀን ዝናብ አሁን መጣል ቢጀምርም ምንም ሳንሰራበት አለፈን። በፊት ሲደረግልን የነበረው ድጋፍም ተቋርጧል። በመጠለያ የሚኖሩት ተፈናቃዮች የምንበላው የለም እያሉ በጣም ሲጨነቁ ያለሁ። አሁን ያለው ኑሮ አስከፊ ሆኗል። የሶስት ልጆች እናት የሆነችው ጅሎ ሞሉም በዚሁ መጠለያ ነዋሪ ነች። አሞዋቅሮ ቡ መርባሰ ስነሚመርት ለሆንታት ማርባኛታ ዝናቡ ዘንቦ ሳሩ በቅሏል። ሰው እንግዲህ እንደ እንስሳ ሳሩን አይግጥም። ዝናቡ እንደ ዘነበ ለምን እንደሆነ ባላውቅም ሰብአዊ ድጋፍ ተቋርጧል። አሁን ከፀሐዩ ቃጠሎ ብቻ ነው እረፍት ያገኘ ነው። ባለፉት ወራት በፌዴራሉ መንግስት ጥሪ መሰረት በቦረና ዞን በድርቅ ለተጎዱ ወገኖች በሚል የድጋፍ ማሰባሰብ መርሃ ግብር በስፋት ሲከናወን እንደነበረ ይታወሳል። ብዙ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ግለሰቦች በየፊናቸው ለዞኑ የድርቅ ተጠቂዎች ያሰባሰቡትን ድጋፍ ሲያደርሱ ቆይተዋል። በአሁኑ ወቅት የእርዳታ ማሰባሰብ ሂደቱ ቢቀዘቀዝም በዚያን ጊዜ በተደረገው ድጋፍ ብዙ ችግረኞችን በሕይወት ማቆየት መቻሉን ነዋሪዎቹ ይናገራሉ። አብዱ ባሬሮ የድብሉ ከተማ ነዋሪ ነው። ከዚህ ቀደም በገንዘብና በአይነት የተደረገው ድጋፍ ችግረኛውን ሕዝብ በእጅጉ ረድቷል። በወረዳችን የሚገኙ የገጠር ቀበሌዎች በዚህ የሰብአዊ ተራድኦ ጥሪ ምክንያት ድጋፍ አግኝቷል። ላለፉት ስድስት ወራትም ልዩ ልዩ ድርጅቶች ድጋፍ አድርገዋል። ጋርጋርሲ ዱርሳ የሮቦና ስዱምነ የአርኪ ነማ እንጅራቲ ዮን ልሜነማ አላፍተን ጉባን ጀርተው ያ ድጋፍ ባይኖር አሁን የሚታየውን ሰው በዚህ አካባቢ በህይወት አታገኘውም ነበር። አንተ ራስህ አርቲስቶች፣ ሌሎችም ግለሰቦች በአካባቢው የአስተዳደር አካላት መሪነት በተሽከርካሪ እርዳታ ይዘው መጥተው እኛ ጋር ደርሰዋል። በአሁኑ ወቅት ያለንበት አኗኗር የሰው እጅ ከማየት የሚያወጣን አይደለም። ለወደፊት ህይወታችንም ስጋት አለብን ያሉት ተፈናቃዮቹ ሲደረግላቸው የቆየ ሰብአዊ ድጋፍ እንዳይቋረጥባቸው ተማጽነዋል። የድብሉቅ ወረዳ አስተዳደር ጽህፈት ቤት ባልደረባ የሆኑት አቶ አብዱልቃድር አሊ በወረዳው ከስምንት ሺ በላይ ተፈናቃይ አባወራዎች መኖራቸውን ገልጸዋል። ኪሰቱ የሮ ሆንጌሱ ኒ ወልቀበት አኪ ብያለት አኪ ተጃጅላ ቶሎልቱማን ሀዋስኒ ሰባብ ሰብላሚን ቢካና ቢርመቴ ሀዋስ ከንዳቀበት በድርቁ ጊዜ ሁሉም የአገሪቱ ዜጎች ለዞናችን ችግረኞች ድጋፍ አሰባስበው ደርሰውልናል። በዚህም የተነሳ በድርቁ የተጠቃው ነዋሪ በረሃብ ከመሞት ተርፎ ለዚህ የዝናቡ ወቅት በቅቷል። አሁን ዝናቡ ዘንቦ የተሻለ መረጋጋት ተፈጥሯል። ነገር ግን ዝናብ ዘነበ ማለት ችግሩ የለም ማለት አይደለም። አሁንም ትልቁ ጥያቄያችን ሙሉ ንብረቱን በድርቁ ያጣውን ማህበረሰብ እንዴት በዘለቄታው እናቋቁም የሚለው ነገር ነው። ዛሬም በጤናና ሌሎች መሰረታዊ የሰብአዊ ፍላጎቶች እጥረት መኖሩን አቶ አብዱል ቃድር አመልክተዋል። የቦርና ዞን አደጋ ስጋት አመራር ጽህፈት ቤት ኃላፊ አቶ ሊበን ሳራ መልሴ መንግስት በዞኑ ለሚገኙ ከ840 ሺህ በላይ ለሚደርሱ ሰዎች ሰብአዊ ድጋፍ በቋሚነት እየሰጠ መሆኑን ለአሜሪካ ድምፅ ተናግረዋል። ለተፈናቃዮቹ በቀጣይነት መደረግ ያለበትን ድጋፍ አስመልክቶ ሲናገሩም እንጂ በፊት ወገን ለወገን ተብሎ ይደርስ የነበረው ድጋፍ አሁን ተቋርጧል። ሆኖም ህዝባችን አሁንም ሰብአዊ ድጋፍን ይሻል። ተከታታዩ ድርቅ በተፈጥሮ መዛባት የተከሰተ ነው። ስለዚህ በድርቁ ሳቢያ ከብቶቹን ያጣውን ወገን መልሰን ማቋቋም ይኖርብናል። ለዚህም አንደኛ በግብርና ጽሕፈት ቤት በኩል የትራክተር የዘርና የማዳበሪያ ድጋፍ ስለተገኘ ቅድሚያ ለተፈናቃዮቹ መሰጠት አለበት። ሌላው ደግሞ በመንግሥት በኩል በዚህ በተረጂው ወገን ስም የተሰባሰበ ገንዘብ አለ ከዚያ ገንዘብ ለተፈናቃዮች የእንስሳት ግብይት አሊያም በሌላ መልኩ ድጋፍ እንዲደረግ መንግስትን ፈቃድ ጠይቀናል። እኛ የማገገሚያ መርሃ ግብር አሰናተን ለሚመለከተው መንግስታዊ አካል ለገባሬ ሰናይ ድርጅቶች ሳይቀር አድርሰን ምላሹን በመጠባበቅ ላይ እንገኛለን። የቦረና ዞን የሰብዓዊ ድጋፍ ፈላጊዎች አሃዝ ወደ 1 ሚሊዮን 47 ሺ ማሻቀቡን የገለጹት የቦረና ዞን የአደጋ ስጋት አመራር ጽሕፈት ቤት ኃላፊ አቶ ሊበን ከእነዚህ ውስጥ ከ100 ሺ በላይ የሚሆኑት በቋሚ እርዳታ ድጋፍ አለመካተታቸውን አመልክተዋል። በአሁኑ ወቅት የተፈናቃዮቹ ጠቅላላ አሃዝ ከ300 ሺ በላይ መድረሱን ጠቅሰው ለዘለቄታው መልሶ ማቋቋሙ ስራ ሁሉም አካል የበኩሉን እገዛ እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምፅ ገልሙ ዳዊት ከቦረና ዞን ዱብሉቅ። ገልሞ ዳዊት ከዱብሉቅያ ደረሰንን ዘገባ ነበር የተከታተላችሁት ገልሞን አመሰግናለሁ አሁን ወደ ተከታዩ ርዕስ ስናልፍ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። የጎፋ ዞን የጎርፍ ተጠቂዎች ወደ ቀያቸው እንዲመለሱ ድጋፍ ጠየቁ በደቡብ ክልል ጎፋ ዞን ኡባ ደብረ ፀሐይ ወረዳ በደረሰው የጎርፍ አደጋ የተፈናቀሉ ሰዎች ወደ ቀያቸው ለመመለስ ድጋፍ ጠይቀዋል የጎፋ ዞን አስተዳደር የአደጋ ስራ አመራር የተፈናቀሉ ዜጎች መልሶ ለማቋቋም ከ158 ሚሊዮን ብር በላይ ያስፈልጋል ነው ያለው። የኡባ ደብረ ፀሐይ ወረዳ አስተዳዳሪ በበኩላቸው የተፈናቀሉ ዜጎችን መልሶ ለማቋቋም ከክልሉ ቀይ መስቀልና ከአደጋ ስጋት ስራ አመራር ጋር በመተባበር ቁሳቁሶችን እያሰባሰቡ በጎርፍ የተጥለቀለቀውን እየጠረጉና የጎርፍ መብረጃው እየተጠለፈ እንደሚገኝ ተናግረዋል። የሐዋሳው ዘጋቢያችን ዩናታን ዘብዲዎስ ነው ያጠናቅረው። ከአሜሪካ ድምፅ በስልክ ያነጋግራቸውና ጎርፉ ያፈናቅላቸው አቶ አብርሃም ዜኬዎስ ቤታቸው በጎርፍ ተጠራርጎ በመወሰዱ መጠለያ አልባ መሆናቸው ይናገራሉ። ንብረት አልቋል። የሰዎች መኖሪያ ቤቶች ሙልጭ ብሎ አልቋል። ምንም የለም። ሜዳ ላይ እኮ ነው ያለው። አጠቃላይ እንደዛ ነው። የጎርፉ አደጋ እንግዲህ ታይቶ የማይታወቅ ነገር ነው። የድረዳውን ሁሉ አይቼ ነበር። ከዛ እንደም የበለጠ ነው። በቃ ምን ብዬ ልንገሪ። ቤታቸው ተሰርቶ ወደ ቀያቸው መመለስን አብዝቶ የሚፈልጉት ነገር እንደሆነ አመላክቷል። ለእኛ እንግዲ ቤት መስሪያ መሆን ነገር ማቋቋመ ከመንግስት ከግብረ ሰናይ ድርጅቶች ከቀረበ እኮ ሰርቶ መኖር ነው ሰው የሚፈልገው ያው የስምንት ልጆች እናት መሆናቸውን የተናገሩት ሌላዋ አስተያየት ሰጪ ወይዘሮ ዙፋን ታደሰም ከአቶ አብርሃም ዘኪዎስ ጋር ተመሳሳይ ጥያቄ አላቸው። ብዙ ህዝብ ያለው በየሸራ ውስጥ ነው። ህብረተሰብ እንግ ከሦስት መቶ በላይ አባወራ ሁሉ እንግ ምድረ በዳ ላይ በሸራ ውስጥ ነው ያለው። ቆርቆሮ ምስማርም፣ ሁሉ ነገር መንግስት ለእናንተ እያዘጋጀ ነው ተብሏል። ግን አንዳንድ ነገሮች እንግ አይዟችሁ ይሰጣችኋል ተብሏል። እኔ ግን በብዛት አሁን ውስጥ በቃ ያለውበትም ልጆችም ትንሽ የራሳቸውን እያገገሙ ነው። ወይዘሮ ዙፋን በጎርፍ የደረሰባቸውን ጉዳት ያስረዳሉ። መቶ ዘጠና አምስት ቅጠር ቤት መሀል ውስጥ ልጆችን ሰርቪስ ውስጥ ያሉትንም ዋና ቤት ውስጥ ያሉትን ሁሉ ከላያቸው ለቤቱን ሁሉ ይዘህዶ ግን ልጆች ተጎዱ እንጂ በነፍስ ልጆች ሁሉ ከዛ ውስጥ በመትረፉ እስካሁን እግዚአብሔርን እያመሰጋውን፣ ከእግዚአብሔር በታች ደግሞ ከፌደራል አንስቶ እስከ ቀበላችን ጭምር ያለውን የወረዳችንን መንግስት ጭምር እያመሰጋውን እስካሁን ምድረ በዳ ላይ ነኝ ያለሁት አንድ ነገር ሳይሆን እርቃንን እንደወጣ ልጆች ምርቃናቸውን እንደወጡ ጠርተናል። ልጆች ከአንገት በላይ የተጎዱ ሁለት ሴት ልጆች ያሉ፣ አንዷ አገባችናት ልጄ ናት። አንዱ ተምሮ የጨረሰ ነው፣ የተመረቀ ነበር፣ ስራ አላገኘም። አለ አጋጣሚ ተጎድቷል። ሕይወቱ ተርፏል። የተወሰኑ አንድ አምስት ልጆች የተጎተው ነበሩ። እግዚአብሔር ይመስገን አሁን ሕክምና እየተሰጠነው እዛው ሸረምናን ሰጥቶኝ እዛው ጤና ጣባ ነኝ እስካሁን ልጆች ጋር ያለሁት። የውባ ደብረ ፀሐይ ወረዳ አስተዳዳሪ አቶ ኤል ተወጸኖ የተፈናቀሉ ዜጎችን መልሶ ለማቋቋም ከክልሉ ቀይ መስቀልና ከአደጋ ስጋት ስራ አመራር ኮሚሽን ጋር በመተባበር ጥረት የተደረገ መሆኑን ገልጿል። ቤት ለመስራት የሚረዱ ቁሳቁሶችን የመሰብሰብ በጎርፍ የተጠለቀለቀውን የመጥረግ የጎርፍ መውረጃዎችን የመጥለፍ ስራዎች መጀመራቸውንም አቶ ኤልቶ ጨምሮ ተናግሯል። መልሶ ማቋቋሙ ስራን በተመለከተ መጀመሪያ አንደኛው ይሄ ጎርፍ የመጣበት የሆነች ጅረት የምትመስል ወንዝ ስላለች እሷን መነሻ አድርጎ ስለመጣ በማሽን ያቺ ወንዝ ወደ መጀመሪያው መስመር እንዲሄድ የማድረግ ስራ አሁን ላይ በስፋት እየተሰራ ነው ያለው። ውስጥ ለውስጥ ከተማ ላይ ያሉ ድንጋዩን፣ ዛፎቹን፣ ጉቶቹን የማንሳት ስራዎቹን በማሽን አሁን ታግዞ እየተሰራ ይገኛል። ቁሳቁስ የማቅረብ ስራዎቹን በተመለከተ አንደኛ ክልሉ እያቀረበ ነው ያለው የክልሉ መንግስት። የሁለተኛ የኢትዮጵያ ቀይ መስቀል የደቡብ ቅርንጫፍ የተለያዩ የቤት ቁሳቁሶችን እያቀረበ ነው። የዞኑ የአደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ማርቆስ መሰለም የተፈናቀሉ ዜጎችን መልሶ ለማቋቋም 158 ሚሊዮን 669690 ብር እንደሚያስፈልግ ይናገራሉ። በዚህ ከዚህ መነሻ እስካሁን ድረስ የተለያየ ድጋፎችን ለማድረግ ለማስተባበር እየሞከርን ነው የሚገኘው። አቶ ማርቆስ አንድ መቶ ሀያ አራት ሚሊዮን 226,244 ብር የሚገመት የግለሰቦች ሀብት ከ34 ሚሊዮን ብር በላይ የሚገመቱ መሠረተ ልማቶችና ማኅበራዊ ተቋማት መውደማቸውን አስታውቀዋል። እንደ አቶ አብርሃም ያሉ ጎርፍ ያፈናቀላቸው ነዋሪዎች ተጠልሎ በሚገኙባቸው ትምህርት ቤቶች፣ ቤተ ክርስቲያንና ጤና ጣቢያ የሚደረግላቸውን ሰብአዊ ድጋፍ አድንቀው በዚህ መልኩ ግን መቀጠል ስለማይቻል ለዘላቂ መፍትሄ ትኩረት እንድሰጥ አበክረው ጠይቋል። የሚሰጠው ነገር ብዙም እኮ ትንሽም ቢሆን ብዙም እኮ እንደ ራስ አይሆንም። ስለዛ ለዛ ወደ ቀየው መመለስ በጣም ወሳኙ ጉዳያችን ነው። እንግዲህ ዞሮ ዞሮ መንግሥት የሚያቀርበውን እንደገና አጋር ድርጅቶች፣ ቅርብ ያሉ ዞኖችና ወረዳዎች ድጋፍ ከተደረጉ ከዚያ ከተሰበሰበ ወደ ቦታው ተመልሶ መኖር ነው። ሌላ ምን አማራጭ አለ? በአደጋው ለተጎዱት ነዋሪዎች ከጋሞ ከኮንሶ፣ ከደቡብ ኦሞም ከማሌ ወረዳና ሌሎችም አጎራባጅ ዞኖችና ከክልል ቢሮዎች እንዲሁም ከደቡብ ክልል ቀይ መስቀል ማኅበር ሰብአዊ ድጋፍ እየቀረበላቸው እንደሚገኝም ገልጿል። በኡባ ደብረ ፀሐይ የጎርፍ አደጋም 21 ሰዎች ሲሞቱ 17 ሰዎች ከባድ ጉዳት፣ 89 ሰዎች ደግሞ ቀላል የአካል ጉዳት እንደደረሰባቸው ያስታውቁት አቶ ማርቆስ ጽህፈት ቤታቸውና ወረዳው በውል ባደረጉት ማጣራት የተፈናቀሉ ሰዎች ቁጥር ከ5000 ወደ 2167 መቀነሱን አስታውቀዋል። በዚሁ ማጣራት 217 ቤቶች በጎርፍ የተወሰዱ ሲሆን ከ3500 በላይ የቤት እንስሳት መሞታቸውም ተረጋግጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። አመሰግናለሁ ዮናታን። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የመጽሔቱን የሀገር ውስጥ የትንታኔ ርዕሶች ነበር የተከታተላችሁት። አሁን ወደ ዓለም አቀፍ ርዕሰ ጉዳይ እናመራለን። የናይጄሪያ የጸጥታ ኃይሎች በዩናይት ስቴትስ ኤምባሲ ተሽከርካሪዎች ላይ ጥቃት ያደረሱ ግለሰቦችንና ታጋቾቻቸውን ለማግኘት ፍለጋ ይዘዋል። ታጣቂዎቹ በናይጄሪያዋ ደቡብ ምስራቅ አናምብራ ግዛት በዩናይት ስቴትስ ኤምባሲ ተሽከርካሪዎች ላይ ጥቃት አድርሰው ሁለት የቆንስላ ጽፈት ቤቱን ሰራተኞችና ሌሎች ሁለት ፖሊሶችን መግደላቸውን ተከትሎ የናይጄሪያና የዩናይት ስቴትስ ባለሥልጣናት የጥቃቱን ዓላማና የፈጻሚዎቹን ማንነት እየመረመሩ ይገኛሉ። የናይጄሪያ ፖሊስ ጨምሮ እንደገለጠው አጥቂዎቹ ሁለት ፖሊሶችና አንድ አሽከርካሪም ጠልፈው ወስደዋል። የናይጄሪያ ባለሥልጣናት ከጥቃቱ ጀርባ ያለው የአገሬው ተወላጅ የሆኑ የቢያፍራ ሕዝቦች የተባለ ቡድን ሊሆን ይችላል ሲሉ ጥርጣሬያቸውን አሰምተዋል። ቲሞቲ አቤዙ ከናይጄሪያ አቡጃ ያጠናቀረውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። የአናምብራ ግዛት ፖሊስ አዛዥ ቃል አቀባይ ቶቹቹኩ ኤኬንጋ ትላንት ረቡዕ በሰጡት አስተያየት የጸጥታ ኃይሎች ወንጀለኞቹንና ያገቷቸውን ሰዎች በመፈለግ ላይ ናቸው። ቃል አቀባዩ ከትላንት በስቲያ ማክሰኞ ማምሻው ላይ በሰጡት ሌላ መግለጫም ጥቃቱ መፈጸሙ እስከተሰማበት ጊዜ ድረስ የአካባቢው ፖሊስ የዩናይት ስቴትስ ዲፕሎማሲያዊ ኮንቮይ እንቅስቃሴ መኖሩን እንዳላወቀና አካባቢው የተገንጣይ ቡድን አባላት በሚያደርሱት ጥቃትና ብጥብጥ የሚታወቅ መሆኑን ተናግረው ነበር። የጥቃቱ ፈጻሚዎች በአጃቢዎቹ የሞተር ተሽከርካሪዎች ላይ ተኩስ ከፍተው የዩናይት ስቴትስ ቆንስላ ጽሕፈት ቤት ሠራተኞችን ከገደሉ በኋላ አስከሬናቸውን ከተሽከርካሪዎቹ ጋር አቃጥለዋል ሲል ፖሊስ አስታውቀዋል። ቢከን የደህንነት ጉዳዮች አማካሪ የተባለው ኩባንያ ተንታኝ ካቢሩ አዳሙ ሲናገሩ የጥቃቱ ፈጻሚዎች የዩናይት ስቴትስ ኤምበሲ ተሽከርካሪዎችን የጥቃታቸው ኢላማ ማድረጋቸው አጠያያቂ አይደለም ይላሉ። እነዚህ ተሽከርካሪዎች ለዲፕሎማሲያዊ ስራ የተመደቡ ተሽከርካሪዎች መለያ ቁጥር የነበሯቸውና በጸጥታ ጃቢዎች የሚጠበቁ ነበሩ። ስለዚህ ማንም ይሁን ማን የጥቃቱ ኢላማ ያደረጋቸው ተለይቶ የተደረገ መሆኑ በጣም ግልጽ ነበር። የናይጄሪያ ፖሊስና የዩናይት ስቴትስ የብሔራዊ ደህንነት ባለሥልጣን ጆን ኪርቢ በሰጧቸው አስተያየቶች ከተጓዦቹ ውስጥ የዩናይት ስቴትስ ዜጎች እንደሌሉበት ተናግረዋል። ምንም እንኳን እስካሁን ለጥቃቱ ኃላፊነት የወሰደ ወገን ባይኖርም፣ ባለሥልጣናት የመገንጠል ዓላማ አራማጅ የሆኑ በግዛቲቱ የሚንቀሳቀሱ ቡድኖች ሳይፈጽሙት አልቀረም የሚል ግምት አላቸው። የጸጥታ ኃይሎች በደቡብ ምስራቅ ናይጄሪያ እየከፋ ለመጣው ብጥብጥ የአገሬው ተወላጅ የሆኑ የቢያፍራ ሕዝቦች በእንግሊዝኛው ምህፃረ ቃል አይፒኦቢ የተባለውን ቡድን ተጠያቂ ያደርጋሉ። ይሁን እንጂ እንደ ጸጥታ ጉዳዮች ተንታኙ ቺዲ ኦሚጄ ከሆነ ጥቃቶቹ የቢያፍራው ተገንጣይ ቡድን እንቅስቃሴ ውጤት ብቻ ሳይሆኑ ይልቁንም አጠቃላዩ የአካባቢው ደህንነት ይዞታ መባባስ ውጤት ነው ይላሉ። በደቡብ ምስራቅ ያለው የጸጥታ ይዞታ አሁንም በጣም አሳሳቢ መሆኑን የሚያሳይ ነው። በደቡብ ምስራቁ የአገሪቱ ክፍል ውስጥ የሚፈጸሙ ወንጀሎች በሙሉ የአገሬው ተወላጅ የቢያፍራ ህዝቦች የተባለው ተገንጣይ ቡድን ነው ብዬ ማመን አልፈልግም። ምክንያቱም አሁን ያለውን ሁኔታ ተጠቅመው ይህን መሰል ወንጀሎችን የሚፈጽሙ አሉ። ኤምባሲው ማወቅ ያለበት የደቡብ ምስራቅ የአገሪቱ ክፍል በአሁኑ ጊዜ በጸጥታ ችግር እየተፈተነ መሆኑን ነው። አይፒኦቢ ከናይጄሪያ ደቡብ ምስራቅ ክልል ተገንጥሎ ቢያፍራ የተባለች ነጻ ሀገር የመመስረት ፍላጎት እንዳለው ይታወቃል። ቡድኑ እንደ አውሮፓውያን የዘመን አቆጣጠር በ1960ዎቹ መገባደጃ ያካሄደው እንቅስቃሴ ቁጥራቸው አንድ ሚሊዮን እንደሚደርስ የሚገምት የቢያፍራ ማህበረሰብ አባላት ይበልጡንም በጊዜው በተከሰተው ብርቱ ቸነፈር ላለቁበት የእርስ በርስ ጦርነት ምክንያት መሆኑም ይዘገባል። ከቅርብ ዓመታት ወዲህ በክልሉ የሚካሄዱትን ምርጫዎች ለማደናቀፍ በታለመ ጥረት በገለልተኛው የብሔራዊ ምርጫ ኮሚሽን ቢሮዎች ላይ የሚሰነዘሩትን ጨምሮ አካባቢው እያደር እያየለ የመጣ ጥቃት ይታይበታል። አዳሙ አክለውም የአዲሱ ፕሬዝዳንት አስተዳደር ሊጀመር ከሁለት ሳምንታት ባነሰ ጊዜ ውስጥ የተፈጸመው ይህ ጥቃት የሚያሳድረው አንዳች አንድምታ አያጣም ይላሉ። የሽግግር ወቅት መሆኑ ጥቃቱን የሰነዘሩት ወገኖች እንዲህ ባለው የሽግግር ጊዜ በተለይ በዲፕሎማሲያዊ ስራ በሚንቀሳቀሱ ተጓዦች ላይ ጥቃት መሰንዘር የሚያስከትለውን ብርቱ መዘዝ ሊያውቁ በቻሉ ነበር። በመሆኑም አላማው የሽግግር ሂደቱም ሆነ ማስተጓጎልም ሆነ ሌላ ውጤቱን አይቀይረውም። የሽግግሩን ሂደት ዕድሜ ለማሳጠር ወይም ለማደናቀፍ የተያዘ እቅድ ስለመኖሩ የተለያዩ የጸጥታ አካላት አስጠንቅቀዋል። ይህ በእንዲህ እንዳለ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ባለፈው ሰኞ የምርጫ ሂደቱን የሚያስተጓጉሉ ላላቸው ናይጄሪያውያን ቪዛ የሚከለክል እገዳ ይፋ አድርጓል። የውጭ ጉዳይ መስሪያ ቤቱ እገዳው የሚመለከታቸውን ግን ለጊዜው በስም ለይቶ አላስታወቀም። ክብራትና ክብራን አድማጅ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ ሁለት ተኩል መሆኑን ያመለክታል። በቀጥታ ለዚህ ክፍል ቀዳሚ ወደሆነው ቅንብር ነው የመወስዳችሁ ባህልና ማህበረሰብ። በዛሬው የባህልና ማኅበረሰብ ቅንብር ወደ ሀረር ነው የምንጓዘው። የሀረሪ ክልል የሻወል ኢድ በዓል በሚከበርበት ወቅት ዓመታዊ የጀጎል ሽልማት የተባለው ዝግጅት መጀመሩን አስታውቀው ነበር። ለመጀመሪያ ጊዜ በተዘጋጀውም የዘንድሮ ሽልማት ቀዳሚ ተሸላሚ ያደረገው የሰባ ዓመት ዕድሜ ባለጸጋውን አቶ አብዱላሂ አሊ ሸሪፍን ነው። አቶ አብዱላሂ በአገሪቱ ብቸኛና ትልቁ የግል ሙዚየም ባለቤት ናቸው ይለናል። በሙዚየሙ ስብስብም በክልሉ ካሉ አራት መንግስታዊ ሙዚየሞች እንዲሁም በሀገራችን በአዲስ አበባ ዩኒቨርሲቲና በስሩ ከሚገኙት ኢትኖግራፊክ ሚዚየም በመቀጠል በሁለተኛ ደረጃ ላይ የሚገኝ መሆኑን የሸሪፍ የግል ሙዚየም በየዓመቱም አስር ሺህ የማያንሱ የቅርስ አፍቃሪዎች ይጎበኛል። የአሜሪካ ድምጹ አዲስ ቸኮል ነው። ይህን ዝርዝር የዘረዘረልን ዘንድሮ የተጀመረው የጀጎል ሽልማት መርሃ ግብር ከመጀመሩም በፊት በአቶ አብዱላሂ ሸሪፍ የግል ሙዚየም ተገኝቶ አጭር ቆይታ አድርጎ ነበር። እነሆ እንዲያቀናብሮታል። አቶ አብዱላሂ በሀገራችን ብቸኛው የግል ሙዚየም ባለቤት ሲሆኑ በሙዚየሙ ስብስብም በክልሉ ካሉ አራት የመንግስት ሙዚየሞችም ሆነ በሀገራችን በአዲስ አበባ ዩኒቨርሲቲ ስር ካለው ኢትኖግራፊክ ሙዚየም በመቀጠል በሁለተኛ ደረጃ ላይ የሚገኝ ነው። አቶ አብዱላሂ አሊ ሸሪፍ ከአሜሪካ ድምጽ ጋር ባደረጉት ቆይታ ወደ ቅርስ መሰብሰብ የገቡበትን አጋጣሚ ያስታውሳሉ። ድርግሌ ወርቅ ስ 1982 አካባቢ ባህር ፈቀደ የነበረው የዘፈን ባንድ ጉጓድ እንለዋለን እኛ ባህላዊ የዛን ሀያ አምስተኛ ዓመታችንን ማነከብራት ስል ይህን ያልኩ ማን ጽፍልና ታሪካችንን ዘፈኖቹን ማን ሰብስባል። መቶ አስራ አምስት ዘፈን ሰበሰብ ጻፍኩት። ከዛም ይህን በሚሰበስብ ጊዜ ሪል ቴፕ ነበረ ድሮ ሪል ቴፕ የምሽከረከረ፣ በዛ የሌሎቹን ዘፈን ጀመርኩ። ከዛም የሪሰርች ፐርስ ስለ ሀረረት እየተጻፉ ከዛም የእጅ ጽሁፍ መጽሐፍት፣ የሀረሪ ገንዘቦች፣ አልባሳት በግል መኖሪያ ቤት የነበረ 17 ዓመት ከ6000 እቃ በላይ ግን ሳላቀው ነው ራስን በውቅያኖስ ውስጥ እያገኘሁት። በቅርስ ስብስቦቻቸው መልኮች ላይ የሐረሪ ቅርሶች ቁጥር በዝቶ ቢታይም የሁሉም ብሔር ብሔረሰቦችና ሃይማኖቶች ቅርሶች ለማሰባሰብ ጥረት አድርገዋል። ይሄውም ሀረሪ ያልሆኑ ኢትዮጵያውያን በእርሳቸው ላይ ትልቅ እምነት ስላሳደሩ መሆኑን አቶ አብዱላ ይናገራሉ። አማራም የምኮራበት እዚህ ቤት ነው። አሁን ቤተ ክርስቲያን ብሄድ መስቀልና ብራና ነው የሚያየው፣ ታሪኩ ነው የሚያገኙ እዝ ነው። ሶማሌም እንደዚሁ፣ ኦሮሞም እንደዚሁ፣ አፋርም እንደዚሁ። ስለዚህ አንድ ብሄር አይደለም። እንደ ሌሎቹም የተቆጩ ሊኖሩ ይችላሉ ብዬ ኢትዮጵያ ነው። ከአጼ ቴዎድሮስ ጀምሮ ያለፉ የሀገሪቱ መሪዎች መገልገያዎችን በሙዚየሙ ውስጥ ተካተው ይገኛሉ። የአጼ ዮሐንስ ሴፍ አለኝ። አጼ ዮሐንስ ከወርቅ የተሰራ በኋላ ታየዋለ ለሶማሌ አገር የሰጧቸው። አጼ ቴዎድሮስ ሴፍም አለኝ። ጀግና የጎበዝ ሰው ጎራዴ ለንደን የሚል የኃይለስላሴ ሴፍም አለ። የደርግም እናሸንፋለን ይላል የኃይለስላሴ ለጃንሆይ ክብር ለሀገር ፍቅር ምኒልክ ሸዋ ንጉስ ይላል። ገና ሸዋ ንጉስ በነበረው ሰይፎቻቸውም አራት አለኝ ነፍጥ ደግሞ እዚህ ብቻ ነው አለው። የድሮ እሱኛ ነገበ ነፍጠኛ ይባላል። የዛሬ ፖለቲካና የእናንተ ነው። በአሁኑ ሰዓት ሙዚየሙ የሚገኘው በሀረር ጀጎል ውስጥ በሚገኘው የቀድሞ የቀዳማዊ ኃይለስላሴ መኖሪያ ቤት ውስጥ ነው። ብዙ ክፍሎችን የያዘ ሙዚየም እንደሆነ አቶ አብዱላ ይገልጻሉ። መንግስትም ኢትዮጵያ ሚሊኒየም ላይ ሰጠኝ። ይህንን ሐምሌ 1999 በተፈሪ ቤት ነው። ይሄ ቤቱም ታሪካዊ ነው። እኔ የምሰበሰብኩት ታሪክ ነው። ዘጠኝ ዓመት ተከራክሬ ነው እያገኘሁት። ፕሬዚዳንት ግርማ ወደ ጎርጊስ ነወዶ ቤቴ ነው እያመጧቸው አደረጀት። በአሁኑ ጊዜ አምስት ጊዜ ምሽሮማለኝ አዳራሾች ሁለት ጽህፈት ቤት አለኝ። አራት ወርክሾፖች አለኝ። ሁለት መጋዘን አለኝ። በኢትዮጵያ ደረጃ ወርክሾፕ አለው የለም። በየጊዜው በቁጥርና በአይነት እየጨመሩ ለሚሄዱ ስብስቦቻቸው አሁንም ተጨማሪ ቦታ እንደሚያስፈልጋቸው የሚያመለክቱት አቶ አብዱላሂ ቅርሶችን ከመጠበቅ ባሻገር እድሳትና እንክብካቤም እንደሚያደርጉ ይናገራሉ። በዚህም ሸሪፍ የግል ሙዚየም ከበርካታ ሙዚየሞች የተሻለ አያያዝ እንዳለው የሚያስረዱት ብቻውን መሰብሰብ ብቻ ኃጢያት ወይም ማበላሸደው ካልተንከባከብከው። አሁን የስድስት የሰባት በለው ኢንዲጅነስ ነው። አገር አቀፍ ባህላዊ ጥገና ዘዴዎችን ከሰው ግማሹን ከሰው ወሰዱታለ አሻሽየው ዘመናዊ አረጌው ያለ አንድ ኬሚካል እየሰራ ነው። መጽሐፍ አሁን ድሮ የፐርሺያ እና ቱርክ ሁሉ ነበረ። የእስላም የሽፋን ጌጦችን አሁን ሀረር ብቻ ነው የምሰራው። ስማ በተሰበሩ እንጨቶች የጎደሉ የተሰበረ ጠርሙስ በሸክላ የተሰባበሩትን ዘመናዊ ሸክላና የአፈር ሸክላ ላ ባህላው እነሱን ሁሉ እጠግናለሁ። የደረቀ መጽሐፍ ነው። በተፈጥሮ መያዝ ያለበትን ውሃ እንዲይዝ አደርጋለሁ። የሻከቱ ሰይፎች ምናምን በተለይ በብረት የተሰራ በሀያ ደቂቃ በውሃና በዱቄት ሳቡና የፈለገው አይነት እና አልኮል ኒውትራላይዝ ለማድረግ እና ገሽወተር በቃ የምጠቀመው ስለዚህ በባህላዊ መንገድ ነው የምንጠቀመው። ሌላ ደግሞ በዘመናዊ ሬጅስትራር አድርጋለሁ፣ ዲጂታላይዝ አድርጋለሁ። አንድም ክስፐርት የለኝም ልጆቼና ህዝቡ ነው ኤክስፐርቶች የሆዱ የቅርስ ስብሰቦቻቸውን ለመጠበቅና በዘመናዊ መልኩ ለመያዝ የአሜሪካ ኤምባሲን ጨምሮ ልዩ ልዩ አካላት ለአቶ አብዱ ላይ ድጋፍ አድርገዋል። አሁን የአሜሪካን ኤምባሲ 35 ሺህ እቃ መጣድን ለዲጂታላይዜሽን እንግሊዝ መንግስት ሀያ ሺህ ፓውንድ ዲጂታላይዜሽን ኦፍ ኦዲዮ የድሮ ዘፈኖችን ዲጂታል ለማድረግ ፈረንሳይ 470 ሺህ ብር ጋሻላሙዲን አንድ ሚሊዮን ብር እንዲሁም ኢትዮጵያዊ በጠቅላላ ይሰጠኛል። የሀረሪ ክልል በርዕሰ መስተዳድሩ አቶ ወርዲን በድሪ በኩል ለመጀመሪያ ጊዜ ይፋ የሆነውን አመታዊ ነጀጎል ሽልማት ለአቶ አብዱላይ አል ሸሪፍ ሰጥተዋል። የጁጎል አዋርት ራሷ ጁጎል ነች። ጁጎልን ተቀደመዋል። ከ13ሺህ በላይ ልዩ ልዩ ባህላዊ፣ ታሪካዊ፣ ሃይማኖታዊ ቅርሶችን ያሰባሰቡትና የሚንከባከቡት አቶ አብዱላሂ ከዚህ ቀደምም ከተለያዩ ተቋማትና ግለሰቦች በርካታ ሽልማቶችን አግኝተዋል። የአመቱ የበጎ ሰው፣ የአመቱ አርአያ ሰው፣ የቅርስ ጥበቃ ልዩ እውቅናና ሽልማት፣ የሀረማያ ዩኒቨርሲቲ የክብር ዶክትሬትና ልዩ ልዩ የገንዘብና ቁሳቁስ ሽልማት ይጠቀሳሉ። አቶ አብዱላሂ ለሽልማት አዲስ ባይሆንም የጀጎል ሽልማትን ግን በልዩ እውነታ እንደማየት ነው ሽልማቱን በተቀበሉበት ወቅት የተናገሩት እስከዛሬ ድረስ ኢነስ ወይ ከሸዋ ነው ወይ ከሌላ ቦታ ነው፣ ከአገር ውጭ ነው። ዛሬ ግን ክልሌ፣ ህዝቤ ባለበት መሸለሜ ለእኔ ትልቅ ጸጋ ነው። አቶ አብዱላይ የጀጎል የህይወት ዘመን ሽልማትን በተቀበሉበት ወቅት ትልቁ ምስጋናዬ ለባለቤቴ ለወይዘሮ ሰዓዳ እና ለብሔር ብሔረሰቦች፣ ለአማራው፣ ለሶማሊያው፣ ለኦሮሞው ቅርጻቸውን በነጻ ለሰጡኝ፣ እውቀታቸውን በነጻ ለሰጡኝ፣ መጠገኛ መሳሪያዎችን በነጻ እየሰጡኝና ያስተማሩኝ አሁንም ከኔ ጎን ብትቆሙ ይበልጥ ለመስራት እችላለሁ እና አደራ ከኔ ጋር ሆኑ ይላል። የኦርቶዶክስ ተዋሕዶ ሃይማኖት ምእመናን በሌሎች ቦታዎች በቀላሉ የማያገኟቸውን ሃይማኖታዊ ቅርሶች በእርሳቸው ሸሪፍ የግል ሙዚየም ለማግኘት የቻሉት ቅርሶቹን ባደራ የሰጧቸው ግለሰቦች በእኔ ላይ ካላቸው እምነት የተነሳ ነው ይላሉ። ብዙ ሰዎች ቢሸጡት በርካታ ገንዘብ የሚያወጡላቸውን ቅርሶች እርሳቸው ዘንድ በማስቀመጣቸው ሸሪፍ የግል ሙዚየም በአሁኑ ወቅት ካለው የቅርስ ስብስብ ሁለት ሶስተኛ የሚሆነው በስጦታ የተካበተ መሆኑን ያስረዳሉ። ይህን ታማኝነት ለማትረፍ ግን ከሰላሳ ዓመታት በላይ ያልተቋረጠ ትጋትን ጠይቋቸው እንደነበረ አቶ አብዱላይ አልሸሪፍ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ተከታዩ ደግሞ የፕሬዝዳንት ኢሳያስ አፈወርቂን የቻይና ጉብኝት ይመለከታል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በቻይና እያደረጉት ያሉት ጉብኝት ፖለቲካዊና ኢኮኖሚያዊ ዓላማ እንዳለው የኤርትራ ፖለቲካዊ ጉዳዮች ትንታኝ ዳን ኮኔል ለአሜሪካ ድምፅ ገለጡ። ዋና አላማው ግን ፖለቲካዊ ነው ያሉት ኮኔል ኢሳያስ የቻይና ጉብኝታቸውን አሁንም ዓለም አቀፍ ድጋፍ እንዳላቸው ለማሳየት ሊጠቀሙበት ይችላሉ ሲሉ አስተያየት ሰጥተዋል። ካለፈው እሁድ ግንቦት ሁለት ሁለት ሺ ዓመተ ምህረት ጀምሮ በቻይና ጉብኝት እያደረጉ የሚገኙት ኢሳያስ አፈወርቂ በአጠቃላይ በዓለም ያለውን ስርዓት ወደ ተሻለና ፍትሐዊ ግንኙነት ለመቀየር የቻይና ሕዝባዊ ሪፐብሊክ አስተዋጽኦ ሌሎችን የሚያደፋፍር ነው ሲሉ መናገራቸው ይታወሳል። ዳን ኮሌልን ያናገራቸው አብርሃም ዘራ ነው። ስም መኝሽ የቆየ እንደሚከተለው ታቀርበዋለች። ከቻይናው ፕሬዚዳንት ሺጂንፒንግ የቀረበላቸውን ግብዣ ተቀብለው ያሳለፍነው እሁድ ወደ ቻይና የተጓዙት የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ቤጂንግ ሲደርሱ በታላቁ የህዝብ አዳራሽ ከፍተኛ አቀባበል ተደርጎላቸዋል። ኢሳያስ ወደ ቻይና የተጓዙት ከኤርትራ የውጭ ጉዳይ የገንዘብና ልማት እንዲሁም ንግድና ኢንዱስትሪ ሚኒስትሮች ጋር ሲሆን ሁለቱም ሀገራት አሸናፊ የሚሆኑበትን ትብብር ማጠናከርና ስትራቴጂካዊ አጋርነታቸውን ማጎልበት እንደሚኖርባቸው የቻይናው የውጭ ጉዳይ ሚኒስትር ሊ ቻንግ ተናግረዋል። ይህን ጉብኝታቸውን አስመልክቶ የአሜሪካ ድምጽ ያነጋገራቸው በኤርትራ ፖለቲካዊ ጉዳዮች ላይ ተንታኝ የሆኑትና በኤርትራ ዙሪያ ስድስት መጽሐፎችን ያሳተሙት ዳን ኮኔል የጉብኝቱ አላማ ፖለቲካዊና ኢኮኖሚያዊ ይዘት ያለው ቢሆንም ፖለቲካዊ አላማው እንደሚያመዝን ገልጸዋል። ኤርትራ በኢኮኖሚ ጉዳዮች እየተጎዳች ነው። ለዚያ ይመስለኛል ኢሳያስ ከንግድ ሚኒስትሩ ጋር ለመገናኘት ቀጠሮ የተያያዘላቸው። ነገር ግን ዋናው አላማ ፖለቲካዊ ነው። ቻይና በአፍሪካ ድጋፍ ለማግኘት እየሞከረች ነው። የኤርትራ ድምፅ ደግሞ ለሽያጭ የቀረበ በመሆኑ ኢሳያስ የሆነ ስምምነት ላይ ለመድረስ ነው ወደዚያው ያቀኑት። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለቻይና ድጋፍ በመስጠት ቻይና ኤርትራን እንድትደግፍ ማድረግ፣ ቻይና ደግሞ ድጋፏን እንደምትሰጥ ካሁኑ አመላክታለች። ቻይና በአፍሪካ ቀንድ ያላትን ተጽዕኖ ለማሳደግ በምትጥርበት ወቅት በቀይ ባህር ላይ የምትገኘው ኤርትራ ያላት መልክዓ ምድራዊ አቀማመጥ ሳቢ ነው። ኤርትራ በሰሜን ለስዊዝ ካናልና ለአውሮፓ እንዲሁም በደቡብ ምስራቅ ከአረብ ባህረ ሰላጤና ከህንድ ውቅያኖስ ጋር ያላት ቅርበት ለቻይና አማላይ ነው። ከስድስት ዓመታት በፊት ወታደራዊ መደብ ያቋቋመችባት ጅቡቲ ከኤርትራ ጋር መዋሰኗም ለቻይና ሌላው ሳቢ ጉዳይ ነው። ኮኔል እንደሚሉት ግን ኢሳያስ አሁን በቻይና የሚያደርጉት ጉብኝት ለኤርትራ የተለየ የመዋዕለ ንዋይ ወይም የኢኮኖሚ ጥቅም ይኖረዋል ብለው እንደማይገምቱ ይገልጻሉ። የተለየ ነገር አይኖርም። በእርግጥ በእጃቸው የሆነ ነገር ይዘው ስለሆነ የተጓዙት አንድ ትንሽ ነገር ሊኖር ይችላል ነገር ግን ያን ያክል ለውጥ የሚያመጣ አይሆንም። ምክንያቱም ኤርትራ መዋለ ነዋይ ለማፍሰስ ሳቢ የሆነ መሰረተ ልማትም ሆነ ሀብት የላትም ከማዕድን ውጪ፣ ያንን ደግሞ ቻይና ተቆጣጥረዋለች። ኢሳያስ የቻይና ጉብኝታቸውን አሁንም አለም አቀፍ ድጋፍ እንዳላቸው ለማሳየትና ለዩናይትድ ስቴትስ አላቸው ያሉትን ጥላቻ ለማጎልበት እንደሚጠቅማቸው ያመለከቱት ኮኔል፣ በምትኩ ቻይና የአፍሪካ ሀገራትን ድጋፍ ለማግኘት የምታደርገውን ጥረት እንደሚደግፍላት አብራርተዋል። ፕሬዝዳንት ኢሳያስ አፈወርቂ በቤጂንግ ቆይታቸው ከቻይና መሪዎች ጋር በዓለም አቀፍና ቀጠናዊ ጉዳዮች ላይ ውይይት እንደሚያደርጉና በጋራ ጉዳዮች ላይ እንደሚመክሩ የቻይናው ዓለም አቀፍ የቴሌቪዥን አውታር ሲሲቲቪ ዘግቧል። ትመኝሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጅ ተመልካቾቻችን አሁን ሳይንስና ቴክኖሎጂ ነው። በአብዛኛው የዓለም ክፍል የንጹሕ አቅርቦት እጥረት አለ። ይህን ችግር ለመታደግ በዩናይት ስቴትስ የመጠጥ ውሃ አቅርቦት ችግር ላለባቸው ማህበረሰቦች ታስቦ ስለተበጀ ቴክኖሎጂ ነው የምናስተዋውቃችሁ። የጅሉ ታቡህን ዘገባ ግርማ ደገፋ እንዲህ አሰናድቶታል። ንጹሕ የመጠጥ ውሃ ለሕይወት ወሳኝ ሀብት ነው። የዓለም የጤና ድርጅት እንደሚለው ግን በዓለማችን ከሶስት ሰዎች አንዱ ለዚህ አልታደለም። ይህም ቀርተው የሚጠጡት ውሃ የሌላቸውን ከሁለት ሚሊዮን በላይ አሜሪካውያን ያካትታል። የአሜሪካ ተወላጅ ቤተሰቦች ከነጭ ቤተሰቦች ይልቅ አስራ ዘጠኝ ያህሉን በቧንቧ የሚመጣ ውሃ ያለማግኘት እድል ሲኖራቸው ጥቁሮችና ላቲን ቤተሰቦች ደግሞ ሁለት እጥፍ ያህሉ አይኖራቸውም። የናቫሆ ኔሽን ወይም ብሔረ ናቫሆ በሀገሪቱ ትልቁ የተወላጅ አሜሪካውያን ጥብቅ መኖሪያ ሲሆን ምዕራባዊ ግዛቶቹን ዩታ፣ አሪዞና እና ኒው ሜክሲኮን ያካልላል። እዚህ አርባ በመቶ የሚሆነው ህዝብ የቧንቧ ውሃ የለውም። ይህም ማለት ሰዎች ብዙውን ጊዜ 100 ኪሎ ሜትር ያህል ወደሚርቅ ከተማ ሄደው መምጣት አለባቸው። ይህን የውሃ እጥረት በመቀነስ እንዲረዳ ሶርስ ግሎባል የተሰኘው ኩባንያ የውሃ ጣሪያዎችን በማንጠፍ ከአየሩ ውስጥ እርጥብ አየር ሰብስቦ ለ500 ያህል ቤቶች ንጹህ ውሃ ለማቅረብ እየሰራ ነው። የሶርስን የውሃ ንጣፍ ስትመለከቱ የተለመደውን የፀሐይ ኃይል መሰብሰቢያ ንጣፍ ሊመስላችሁ ይችላል። ይሄኛው ግን ትንሽ ወፈር ይላል። ስራው ምንድን ነው? የፀሐይን ብርሃንና አየርን በመውሰድ ጥሩ የመጠጥ ውሃ መፍጠር ነው። እኔ እናንተ አሁን አንዱን ከእሽጉ ውስጥ አውጥተን መሬት ላይ ብንተክለው በ15 ደቂቃ ከግማሽ ሰዓት በኋላ አንድ ብርጭቆ ውሃ አገኘን ማለት ነው። እያንዳንዱ የውሃ ጣሪያ ራሱን የቻለ ውሃ ማቅረቢያ ነው። ይሄ በብሔረ ናቫሆ ሕይወትን የለወጠ እርምጃ ነው። በተለይም ለማኅበረሰቡ አረጋውያን አንዳንዶች እንዲህ ይሉኛል፣ ታውቃለህ ግን በእኔ ሕይወት ዘመን የመጠጥ ውሃ ተስቦ ቤቴ ይገባል ብዬ አስቤው አላውቅ። ይህን ማየት ለእኔ ትልቅ መባረክ ነው። ግርማ ደገፋን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን ለዛሬ ያሰናዳነውንም በዚሁ አብቃን። ነገ መልሰን ከምሽቱ ሰዓት ላይ እንገናኛለን። በእኔ በኩል ሰላም፣ ደህና እደሩ። Gidi <laughs> gidi